የአሜሪካ ድምጽ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ መስከረም 14 2016 ዓ ም ዝግጅታችን ጀመረ። በአዲስ አበባ ሲካሄድ የነበረው የህዳሴ ግድብ ድርድር ያለ ስምምነት ተጠናቋል። በአፋር ክልልና በትግራይ ክልል ምስራቃዊ ዞን የሚገኘው ኢሮብ ብሔረሰብ ከፍተኛ ረሃብ መከሰቱ ተገለጸ። በወርዳችን የሰው ቁጥር ከአምሳ ሺህ በላይ ህዝብ ነው ያለው በመጋሌ ወርደ ብቻ። ከዚህ ህዝብ ሰላሳ አምስት ሺህ በላይ ህዝብ በከፍተኛ ጉዳት እና በረሀብ የተጋለጠበት ሁኔታ ያለዋል። ህዝቢ ኢሮብ ብጣዕሚ አሰቃቂ ስሜትን የኢሮብ ብሔረሰብ ህዝብ በጣም አሰቃቂ ረሃብ ገጥሞት የሚያሳዝን ኑሮ እየኖረ ይገኛል። እርዳታ የለም፣ ሰላምም የለም። ለረሃብ ከተጋለጡ የህብረተሰብ ክፍሎች መካከል ያነጋገርናቸውን ነዋሪዎች ነው የሰማችሁት። የዚህ ዜና ዝርዝር በትንታኔው መጽሄት በተከታታይ ይቀርባል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምናመሻችሁ። በጎንደር ትናንት እሁድ አዲስ ውጊያ ተካሂደው መዋሉ፣ በሱዳን በደንጌ ወረርሽኝ በመቶ የሚቆጠሩ ሞተዋል መባሉ፣ እንዲሁም የአሜሪካው የመከላከያ ሚኒስትር አፍሪካን በመጎብኘት ላይ መሆናቸው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ግጭት በበረታበት በአማራ ክልል ሁለተኛ ትልቅ ከተማ በሆነችው ጎንደር ትናንት እሁድ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ውጊያ እንደነበር የአሶሲትድ ፕሬስ ዜና ወኪል ነዋሪዎችን ጠቅሶ ዘግበዋል። የቱሪስትና የንግድ ማዕከል በሆነችው ጎንደር ከተማ የመንግስት ሰራዊት ክፍሎች ከፋኖ ሚሊሻዎች ጋር ከባድ ውድጊያ አድርገዋል ሲሉ አንድ ለደህንነታቸው ሲሉ ስማቸውን ያልገለጹ ነዋሪ ለአሶሲትድ ፕሬስ በስልክ ተናግረዋል። ዛሬ ሰኞ በጎንደር በአብዛኛው ጸጥታ ሰፍኖ መዋሉንና የመንግሥት ሰራዊት ከተማዋን መልሶ መቆጣጠሩን ነገር ግን አልፎ አልፎ ተኩስ እንደሚሰማ ነዋሪዎች ተናግረዋል። ሱቆች ተዘግተው መዋላቸውንና በመንገዶች ላይ ሰዎች እንደማይታዩ ነዋሪዎች ጨምረው ገልጸዋል። ባህርዳርንና ላሊበላን ጨምሮ በሌሎች ከተሞች ውጊያ ለመስተዋሉን ነዋሪዎች ገልጸዋል። መንግሥት የክልሉ ኃይሎች መሳሪያ እንዲያስረክቡ ጥረት ማድረጉን ተከትሎ ባለፈው ሐምሌ በጀመረው ግጭት የፋኑ ኃይሎች በርካታ ከተሞችን ተቆጣጥረው የነበረ ሲሆን ከቀናቶች በኋላ የመንግስት ኃይሎች መልሰው ከተሞቹን ተቆጣጥረዋል። በአጸፋው መንግስት የአስቸኳይ ጊዜ አዋጅ በክልሉ ላይ በመጣል የኢንተርኔት አገልግሎትን ዘግቷል። የተባበሩት መንግስታት ድርጅት በግጭቱ 180 ሰዎች መሞታቸውን ባለፈው ወር አስታውቆ የአማራ ተወላጆች በየቦታው በብዛት መያዛቸው እንዳሳሰበው ገልጾ ነበር። የአካባቢ ባለሥልጣናት የግድያ ኢላማ በመሆናቸው በበርካታ ቦታዎች የመንግስት አስተዳደር መዋቅር መፍረሱን በመንግሥት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ወር ማስታወቁን የአሶሴትድ ፕሬስ ዘገባ አስታውሷል። በጦርነት በተደቆሰችው ሱዳን በደንጌ ትኩሳትና በአጣዳፊ ተቅማጥ በመቶ የሚቆጠሩ ሰዎች ሞተዋል ሲሉ የህክምና ሰራተኞች መናገራቸውን ጠቅሶ የኤኤፍፒ ዜና ወኪል ዘግቧል። በደቡብ ምስራቅ የአገሪቱ ክፍል ከኢትዮጵያ ጋር በሚዋሰነው ጋዳሪፍ በተሰኘው ግዛት በሺህ የሚቆጠሩ ሰዎች በደንጌ በሽታ በመያዛቸው በአካባቢው ያለው የጤና ሁኔታ አስከፊና በመበላሸት ላይ መሆኑን የሱዳን ሐኪሞች ኅብረት አስታውቋል። ጋዳሪፍ በቀጥታ በግጭቱ ተጎጂ ባትሆንም በመፈናቀል ሳቢያ አስከፊ የሰብአዊ ቀውስ ተከስቶባታል ሲል ዘገባው አመልክተዋል። በጋዳሪፍ 250ሺ ተፈናቃዮች እንደሚገኙ ተመድ አመልክተዋል። ግጭቱ አምስተኛ ወሩን በያዘበት በዚህ ሰዓት 80 በመቶ የሚሆኑት የአገሪቱ ሆስፒታሎች ከአገልግሎት ውጭ መሆናቸውን ተመድ አስታውቋል። በትንኛ አማካኝነት የሚተላለፈው ደንጌ ኃይለኛ ትኩሳት፣ ራስ ምታት፣ ሽቅብ ማለት፣ ውጋት አንዳንዴም መድማትና ሞትን ያስከትላል ተብሏል። በማዕከላዊ ሶማሊያ ባለፈው ቅዳሜ በተፈጸመው በመኪና ላይ የተጠመደ ቦምብ ጥቃት የሞቱት ሰዎች ቁጥር 21 መድረሱ በመነገር ላይ ነው። የአደጋ ጊዜ ሰራተኞች አሁንም ከፍርስራሹ ውስጥ አስክሬኖችን በማውጣት ላይ መሆናቸው ተዘግቧል። አንድ አጥፍቶ ጠፊ ሲያሽከረክር የነበረው ቦምብ የተጫነ መኪና የፍተሻ ኬላን አልፎ እንደገባ ሲፈነዳ፣ በአካባቢው የነበሩ ሕንጻዎች ሲፈርሱ በደርዘን የሚቆጠሩ ነዋሪዎች ተጎድተዋል ተብሏል። ጥቃት አድራሹ ሰዎች በብዛት የሚገኙበትን የመኖሪያና የሥራ አካባቢን ኢላማ አድርገው እንደነበር የአካባቢው ፖሊስ ለኤኤፍፒ ዜና ወኪል አስታውቀዋል። ቅዳሜ ዕለት ለደረሰው ጥቃት ወዲያውኑ ኃላፊነቱን የወሰደ አካል የለም። የሶማሊያው ፕሬዝደንት ሐሰን ሼክ ሞሐመድ ጥቃቱን አውግዘው ለአስራ አምስት ዓመታት አገሪቱን ያተራመሰውን አልሸባብ እንደሚደመስሱ ዝተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ፈረንሳይ አምባሳደሯን ከኒጀር በሰዓታት በሚቆጠር ጊዜ ውስጥ እንደምታስወጣ፣ በቀጣይ ወራቶችም በአገሪቱ የሚገኘውን ጦሯን እንደምታስወጣ ፕሬዝደንት ኢማኑኤል ማክሮን ትናንት አስታውቀዋል። የኒጀር ወታደራዊ መሪዎች ውሳኔውን በመልካም ተቀብለው ሉዓላዊነትን ለማስከበር አንድ እርምጃ ወደፊት ለመሄድ የሚያስችል ነው ሲሉ ገልጸውታል። ከኒጀር ጋር ያለው ወታደራዊ ትብብር አብቅተዋል ያሉት ማክሮን ወታደሮቻቸውን የማስወጣት ስራው እስከያዝነው የፈረንጆች አመት መጨረሻ እንደሚጠናቀቅ አስታውቀዋል። አፍቃሬ ፈረንሳይ እንደሆኑ የሚነገርላቸው ፕሬዝደንት ሞሐመድ ባዙም ከሁለት ወራት በፊት በመፍንቅለ መንግሥት ከሥልጣን ተወግደዋል። ትናንት እሁድ የኒጀር ወታደራዊ መሪዎች የፈረንሳይ አውሮፕላኖች በአገሪቱ የአየር ክልል እንዳይበሩ አግደዋል። በሰሃል ያሉ ጂሀዲስቶችን ለመዋጋት በሚል ፈረንሳይ 1500 የሚሆን ጦሯን በኒጀር አስፍራ ነበር። ትናንት እሁድ ጅቡቲን የጎበኙት የአሜሪካው የመከላከያ ሚኒስትር ሎይድ ኦስትን ዛሬ ሰኞ ኬንያ ገብተዋል። ኦስትን በኬንያ ካሉ የመከላከያ ባለሥልጣናት ጋር በጸጥታና በጸረ ሽብር ጉዳዮች ላይ ይነጋገራሉ ተብሏል። ለሞኔ ተብሎ በሚጠራው በጅቡቲ የአሜሪካ ወታደራዊ ሰፈር ትናንት የተገኙት ሎይድ ኦስትን ባለፈው ሚያዝያ ዲፕሎማቶችን ከሱዳን በማስወጣት ረገድ የአሜሪካ ወታደሮች የተጫወቱትን ሚና አድንቀዋል። ከጅቡቲ ፕሬዚደንትና ከሀገሪቱ መከላከያ ሚኒስትር ጋር የተነጋገሩት ኦስትን በአፍሪካ የአሜሪካ ዋና ወታደራዊ ጣቢያን በማስተናገዷና ሶማሊያ ከሽብርተኞች ጋር የምታደርገውን ፍልሚያ በመደገፏ ጅቡቲን አመስግነዋል። ከሶማሊያው ፕሬዚደንት ሀሰን ሼክ መሀመድ ጋር ጅቡቲ ውስጥ የተገናኙት ሎይድ የሶማሊያ ወታደሮች ከአልሸባብ ጋር በሚደረገው ፍልሚያ እያሳዩ ያለውን መሻሻል አድንቀው ከአስተዳደራዊ ቁጥጥር ውጭ ያሉ አካባቢዎች አሁንም የሽብርተኞች ምንጭ ሊሆኑ እንደሚችሉ አስጠንቅቀዋል። በመጨረሻም በለንደን እንግሊዝ የፖሊስ አባሉ አንድ ያልታጠቀ ጥቁር ግለሰብን ተኩሶ በመግደሉ ክስ ከተመሰረተበት በኋላ አንዳንድ የፖሊስ አባላት መሳሪያ ባለመታጠቅ ተቃውሟቸውን ገልጸዋል። በእንግሊዝ ፖሊስ በዚህ መንገድ መከሰሱ የተለመደ አይደለም። ባልደረባቸው ላይ ክስ መስረቱን ተከትሎ 300 የሚሆኑ ፖሊሶች ከአጠቃላይ መሳሪያ ከሚታጠቁ ፖሊሶች አስር በመቶ የሚሆኑት መሳሪያ ላለመያዝ መወሰናቸውን የቴሌግራፍ ጋዜጣ ዘግቧል። በለንደን መሳሪያ የሚይዘው ከአስር ፖሊስ አባላት አንዱ ሲሆን ይህም ከከፍተኛ ስልጠና በኋላ መሆኑ ታውቋል። የፖሊሶቹ ውሳኔ ስኮትላንድ ያርድ ተብሎ የሚጠራው የፖሊስ ዋና መስሪያ ቤት ለጸረ ሽብር ቁጥጥር የሚረዱ ወታደሮችን እንዲመድብለት የመከላከያ ሚኒስቴር መስሪያ ቤቱን ጠይቋል። ባለፈው ዓመት ክሪስ ካባ የተባለ ጥቁር ነዋሪ መኪና ውስጥ እንዳለ በአንድ ስሙ ይፋ ባልተገለጸ የለንደን ፖሊስ አባል በአንድ ጥይት ተገድሏል። የፍርድ ሂደቱ በሚቀጥለው ዓመት እንደሚጀምር ታውቋል። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኝሽ መላቸዋሉ እንግዱን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 14 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። መሰረታዊ የተባሉ ቴስቶች ይደረጋሉ። በቂስትሪ ይወሰዳል። ዲዚዝ ኦፍ ኤክስኩሊጅን ወይም ሌሎቹን አስወግደ በቀሪ የምታገኘው በሽታ ነው። ድምፃቸውን የሰማችሁት የውስጥ ደዌና የጨጓራ የአንጀትና የጉበት ልዩ ሐኪም የሆኑትን ዶክተር ዳግም አሰፋ ነው። ቁጡ አንጀት ወይም በእንግሊዝኛ መጠሪያው ኢሪቴብል ባውል ሲንድረም የምሽቱን የሐኪሞን ይጠይቁ ቅንብር ትኩረት ያደርግበታል። በሁለተኛው አጋማሽ ጠብቋቸው። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። አሁን ወደ መጀመሪያው ቅንብራችን አብይ ርዕስ ዘገባ እንለፍ። በታላቁ ህዳሴ ግድብ ጉዳይ በአዲስ አበባ የተደረገው ውይይት ያለ ስምምነት ለመጠናቀቁ ኢትዮጵያና ግብጽ አንዳቸው ሌላቸውን ወቅሰዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በድርድሩ የሚሳተፈው የግብጽ ወገን የ2015ቱን የመርሆች ስምምነት የማፍረስ አቋሙን ገፍቶበታል ብሏል። የግብጽ የመስኖና የውሃ ሚኒስትር ደግሞ ኢትዮጵያ ምንም አይነት ስምምነትን ትቃወማለች ሲሉ ተቃውሟል። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ለቪኦኤ በሰጡት አስተያየት ለድርድሩ መጓተት ኢትዮጵያ የምትከተለውን መንገድ ተጠያቂ አድርገዋል። በሌላ በኩል የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባል ፕሮፌሰር ያቆብ አርሳኖ ውድድሩ ውጤታማ ያልሆነው በግብጽ ምክንያት እንደሆነ ገልጸዋል። ኬኔዲ አባተ ዝርዝሩን ይዟል። ኢትዮጵያ በአባይ ወንዝ ላይ እየገነባችው ባለው ታላቁ የህዳሴ ግድብ ዙሪያ ባለፉት ሁለት ቀናት በአዲስ አበባ የተካሄደው ሁለተኛው ዙር የሶስትዮሽ ድርድር ያለ ስምምነት መጠናቀቁን ኢትዮጵያና ግብፅ አስታውቀዋል። በኢትዮጵያ ሱዳንና ግብፅ መካከል ከመስከረም 12 እስከ 13 ቀን 2016 ለሁለት ቀናት የተካሄደው ድርድር ያለምንም መርታ አለመጠናቀቁ ግብፅና ኢትዮጵያ እንደከዚህ ቀደሙ ሁሉ አንዳቸው ሌላኛቸውን ተጠያቂ በማድረግ ጣታቸውን ተቀሳስረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ሚኒስቴር ዛሬ ባወጣው መግለጫ በድርድሩ የሚሳተፈው የግብፅ ወገን የ2015ቱን የመርሆች ስምምነት የሚያፈርስ አቋሙን ገፍቶበታል ሲል ወቅሷል። በተጨማሪም ግብፅ አግላይ በሆነው የቅኝ ግዛት ዘመን ስምምነት ላይ የሙጥኝ ማለቷ ውሃውን በበላይነት የመጠቀም ፍላጎቷ እንዲሁም ይገባኛል የምትለው የውሃ ድርሻ ጉዳይ በድርድሩ ላይ ተጨባጭ መሻሻል እንዳይኖር ማድረጉ ያሳዝናል ብሏል። ድርድሩ ከአስር ዓመታት በላይ ያለ ስምምነት ለመዝለቁ ኢትዮጵያን ተጠያቂ የምታደርገው ግብጽ በበኩሏ ኢትዮጵያ ስምምነት ላይ የመድረስ ፖለቲካዊ ፍላጎት የላትም ትላለች። የግብጽ ውጭ ጉዳይ ሚኒስትር ሳሜ ሹክሪም ለአሜሪካ ድምጽ በሰጡት አስተያየት ይህንኑ አንጸባርቀዋል። በቀላሉ ሊፈታ በሚችል ነገር ለአስር ዓመታት ድርድር ተካሂዷል። ምክንያቱም እነዚህ የሳይንስ ጉዳዮች ናቸው፣ ቁጥሮች ናቸው። ፖለቲካዊ ፈቃደኝነት ካለ በቀላሉ ሊፈቱ የሚችሉ ናቸው። ዓላማው ከስምምነት ላይ መድረስ ሳይሆን ምንም አይነት ዋስትና የሚሰጥ ቁጥጥር በሌለበት በተናጠል መንቀሳቀስን መቀጠል ከሆነ ግን የግድቡንና የቀጣይ ፕሮጀክቶችን ዓላማ መጠራጠር አለብን። ለልማት ዓላማ የታቀዱ ናቸው ወይስ አስገዳጅ ተጽዕኖ ለማድረግና የአንድን ሀገር ብሔራዊ ጥቅም በሌላው ላይ ለማሳረፍ የታቀዱ በሚል ማለት ነው። የግብጽ የመስኖና የውሃ ሚኒስቴርም የአዲስ አበባው ድርድር ከተጠናቀቀ በኋላ ትናንት ምሽት ባወጣው መግለጫ ምንም አይነት ስምምነትን ትቃወማለች በማለት ለድርድሩ ውጤታማ አለመሆን ኢትዮጵያን ወቅሷል። በሌላ በኩል የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያቆብ አርሳኖ ድርድሩ ውጤታማ ያልሆነው ግብጽ የራሷን ጥቅም ብቻ ታሳቢ ያደረገ መሰረት ላይ መቆሟ ነው ሲሉ ገልጽ ድርድር ሂደቱ የተጓተተው እኮ ግብጾች ማናቸውም ውሃ መንጭ ሀገር የሚሰራ የውሀ ልማት የእኛን ይሁንታ አስቀድሞ ካላገኘ አይሆንም። አሁንም ቢሆን የምትሰሩት ግድብ አስገዳጅ የሆነ ስምምነት ማዕቀፍ ውስጥ መግባት አለበት። ከሁሉም በላይ ደግሞ ግብጽ የምትደራደረው በአስራ ዘጠኝ መቶ ሀያ ዘጠኝ ከእንግሊዞች ጋር ባደረገችው ውል ና ሃምሳ ዘጠኝ ከሱዳኖች ጋር ባደረገችው ውል፣ በሁለቱም ውል የናይል ውሃ የራሳቸውን ንብረት ነው ብሎ በሚያስቡን አስተሳሰብ ላይ ቆማ ነው ግብፅ የምትደራደረው። እንግዲህ ግብጽ በጣም የተቸገረችው አቋሟን ወደ ጋራ ጥቅም ማሳደግ ነው ያቃታት። ውሀው ሊነካብኝ አይችልም በሚል ሌሎች ሀገሮች እራሱ የማይቀበሉት እና ለነሱ ብቻ ይሰራል ብሎ ባሰቡት ግን ሊሰራ በማይችል አይነት መሰረት ላይ ቆመ ነው የሚከራከሩት የሚደራደሩት፣ የሚጽፉት። ምንም እንኳን ሁለቱ አገራት መወነጃ ጀላቸውን ቢቀጥሉም በሌላ በኩል ሁሉንም ተጠቃሚ የሚያደርግ ስምምነት ላይ የመድረስ ፍላጎት እንዳላቸው ይገልጻሉ። የኢትዮጵያ ዋና ተደራዳሪ አምባሳደር ዶክተር ስለሺ በቀለ ኢትዮጵያ የጋራ መፍትሄ ላይ ለመድረስ በቀና መንፈስ አበክራ ትሰራለች ሲሉ በማህበራዊ የትስስር ገጻቸው ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ደግሞ በዛሬው መግለጫው አሁን ያለው የሶስትዮሽ ድርድር ዓላማ የኢትዮጵያን መብት በሚያረጋግጥ እና የታችኛውን ተፋሰስ ሀገራ ጋራት ሕጋዊ ስጋቶች በሚያስተናግድ መልኩ የግድቡን ሙሌትና አስተዳደር በተመለከተ ሁሉንም ተጠቃሚ የሚያደርግ ስምምነት ላይ መድረስ መሆኑን ጠቅሷል። የግብፅ የመስኖና የውሃ ሚኒስቴርም የግብፅን ብሔራዊ ጥቅም የሚያስጠብቅና የውሃ ደህንነቷን የሚጠብቅ እንዲሁም የሶስቱን ሀገራት ጥቅም የሚያስከብር ስምምነት ላይ መድረስ ተቀዳሚ ዓላማችን ነው ብሏል። የአዲስ አበባውን ድርድር በተመለከተ የእርስ በርስ ግጭት ውስጥ ከምትገኘው ሶስተኛዋ ተደራዳሪ ሱዳን ወገን እስካሁን በ ይፋ የተሰጠ አስተያየት የለም። የቅርብ ጊዜው የግድቡ ድርድር የተጀመረው በሐምሌ ወር በግብፅ ፕሬዚደንት አብዱልፈታህ ኤልሲሲና በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መካከል እየተደረገውን ውይይት ተከትሎ ነው። በውይይታቸው ሁለቱም መሪዎች በግድቡ ዙሪያ የሚደረገውን የሶስትዮሽ ድርድር በአራት ወራት ጊዜ ውስጥ ለማጠናቀቅ ተስማምተዋል። ይሁን እንጂ በነሐሴ ወር በካይሮ የተካሄደውም ይሁን ባለፉት ሁለት ቀናት በአዲስ አበባ የተደረገው ድርድር ማጠቃለያ የስምምነት ሳይሆን የመወቃቀስ ድምጾች የተሰሙበት ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአበይር ዘገባውን ተከታትላችኋል። የትንታኔው መጽሄት ይቀጥላል። በአማራ ክልል ትልቋ ሁለተኛ ከተማ በሆነችው ጎንደር ትላንት በጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል የተካሄደውን ግጭት ተከትሎ የንግድ ድርጅቶችና የመንግስት መስሪያ ቤቶች ዛሬ ተዘግተው እንደዋሉ ነዋሪዎች ተናገሩ። የአይን እማኞች ጨምረው እንዳመለከቱት ካለፈው ቅዳሜ ከሌሊቱ ዘጠኝ ሰዓት አንስቶ በከተማዋ ውጊያ መካሄዱን ዛሬ ለአሜሪካ ድምፅ ተናግረዋል። ለአሶሼትድ ፕሬስ አስተያየት የሰጡ ነዋሪዎችም ውጊያው ከባድ እንደነበር አስአመልክተዋል። የኢትዮጵያ የአስቸኳይ ጊዜ አዋጅ ወታደራዊ ማዘዣ ትላንት ማምሻውን በሰጠው መግለጫ የጠላት ኃይል ሲል የጠራው አካል በአንድ የከተማይቱ የፖሊስ ጣቢያ ላይ ማጥቃት እንደሰነዘረ አመልክቷል። የፖሊስ ጣቢያውን በቁጥጥር ስር ለማዋል የተደረገ ነው በተባለ ወታደራዊ እንቅስቃሴ ከ50 በላይ የሚሆኑ ታጣቂዎች እንደተገደሉና ቀሪው ከተማውን ለቆ እንደወጣ ወታደራዊ ማዘዣው አስታውቋል። በሌላ በኩል በባህር ዳር ከተማ የፊታችን ጥቅምት ወር ሊካሄድ እቅድ ተይዞለት የነበረው ዓመታዊው የጣና ፎረም የመሪዎች ጉባኤ እንደተራዘመ የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናቶች ተቋም ሰሞኑን በድረገጹ ባወጣው መግለጫ አስታውቋል። ጉባኤው የተራዘመው ባልተጠበቁ ሁኔታዎች ምክንያት እንደሆነ የጠቀሰው ተቋሙ የጣና ቦርድ የኢትዮጵያ የውጭ ጉዳይ ሚኒስትርና የጣና ሴክሬታሪያት በጥንቃቄ ከተወያዩ በኋላ ውሳኔው እንደተላለፈ ጽሕፈት ቤቱ በመግለጫው ላይ አመልክቷል። አስቴር ምስጋናው ተጨማሪ አላት። ዛሬ በጎንደር ከተማ መደበኛ እንቅስቃሴ ያለመኖሩን ስማችን አይጠቀስ ያሉ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። አስተያየት ሰጪዎቹ አክለውም የከተማይቱ መደበኛ እንቅስቃሴ የተስተጓጎለው በመንግስት የጸጥታ ኃይሎችና በፋኖ ታጣቂ ቡድን መካከል ካለፈው ቅዳሜ ሌሊት አንስቶ እስከ ትናንት አመሻሽ ድረስ በቀጠለው የተኩስ ልውውጥ የተነሳ መሆኑን አመልክተዋል። ጎንደር አሁን እንቅስቃሴ በጣም ከበድ ያለ ነው። ትናንትና ጀምሮ እስካሁን ድረስ ያለው በደንብ ከባድ ነው። ባጃጅ እናያድም፣ ታክሲ እናየትም፣ ዝግ ነው እሱ ሁሉ ዝግ ነው ያልፈጣል። የትናንሾች ሳሙና ምናምን ነገር፣ የዳቦ ፋብሪካዎች ምናምን ነገር የለም። እነዚህ እነዚህ ሁሉም ዝግ ናቸው። መብራትም ራሱ ዘግቷል። የለም መብራት። ትራንስፖርት የለም። ከባህር ዳር ወደ እዚህ የሚመጣ የለም። ሰሜን ጎንደር ወደ እዚህ የሚመጣ የለም። ዝግ ነው። ምንም ነገር የለም። ታክሲም የለም። ሁሉም ነገር ዝግ ነው ነው ስማቸው መጠቀሱ ለደህንነታቸው እንደሚያሰጋቸው የተናገሩ አንድ የአይን እማኝ ከትናንት በስቲያ ቅዳሜ ማራኪ ልደታና ቀበሌ አስራ ስምንት ተብለው በሚጠሩ የከተማይቱ አካባቢዎች በነበረው የተኩስ ልውውጥ በጥይት ተመትተው የወደቁ ሰዎችን መመልከታቸውን ተናግረዋል። ትናንት ለሊት ዘጠኝ ሰዓት የጀመረው ሙሉ ሎሆንም ጭምር ከፍተኛ የሆነ ውጊያ ነው የነበረው። በተለይ ማራኪ ክፍለ ከተማ አካባቢ ራዳና ቅያሻንም ጭምር ይዞ ሰፊ የሆነ በከባድ መሳሪያ የታገዘ ውጊያ ነው የነበረው። እንግዲህ በዚህም ምናልባት አንዳንድ ከኮማንድ ፖስት አካባቢ ጋር ተያይዘና የሚሊሻ አላፊዎች መንገድ ላይ ብቻ የወደቁት ወደ ሰላሳ ምናምን ገደማ የሚደርሱ ዋና መስመር ላይ ብቻ በተለይ ከዚህ ከማራኪ ኮሌጅ ባለው መስመር ላይ እነሱን አይተናል። በርካታ በዚህ በከባድ መሳሪያ የንጽሀን ቤቶች ሁሉ ተመተዋል። እኛም በአይናችን ያየናቸው እንትኖች አሉ። ከዛ ውጭ ግን ጥሩ ሰፊ ነው የነበረው። ኦልሞስት እንዳልኩሽ ወደ ሁለት ነው ሶስት ክፍለ ከተማ አካባቢ ሙሉ በሙሉ ፋኖ ተቆጣጥሮት ነው የዋለው። በተለይ ኮሌጅ አካባቢ የሚባለው ሰፊ ሰፈር ነው የማራኪ ሸዋ ዳቦ የሚባለው መስላል ኦልሞስት ሙሉ መከላከያውን ሁሉ አስወጥቶ ፋኑ ነው ተቆጣጥሮት የዋለው ከጠዋት ጀምሮ። በዚህ ሂደት ውስጥ ተሳተፉ በጦርነት የሚሊሻ ቅድም እንዳነገርኩሽ የፖሊስ አባላትን ጭምር ናቸው የጠቁ የተገደሉት። ከዛ በኋላ ግን መከላከያ ሌላ በተለይታች ወደ ደንብ አካባቢ የነበረውና ወደ ጎርጎር የነበረው ኃይል መጥቶ ነው በሰፊ ወንትን ኮማንዶም ጭምር ወርዶ ነው መሰለኝ ወደ ማታ አካባቢ የኦሮሞ ፍቅርታ ሁለት ሰዓት በኋላ ውጊያው ቀዘቀዘ። ከዛ ውጭ ዝናንትና ከምሽት ጀምሮ ጦርነት ቀዝቀዝ ብሏል። ከተማውን በጣም ጠጥ ያለ ነው፣ አስፈሪ ነው ያለው ድባብ። ምንም አይነት እንቅስቃሴም የለም። ማህበረሰቡም ያው ትንሽ ጦርነት ምንም ስለሆነ ስጋት አለ። ምናለ ምንም አይነት እንቅስቃሴ የለም። በተወሰነ አካባቢ የመከላከያ እንቅስቃሴ ይታያል። ከዛ ውጭ ግን ምንም አይነት ጸጥ ያለ ነው ከተማ። የኢትዮጵያ የአስቸኳይ ጊዜ አዋጅ ወታደራዊ ማዘዣ ትናንት ማምሻውን በሰጠው መግለጫ የጠላት ኃይል ሲል የጠራው አካል በአንድ የከተማይቱ ፖሊስ ጣቢያ ላይ ጥቃት መሰንዘሩን አመልክቷል። በተኩስ ልውውጡ ከሃምሳ በላይ የሚሆኑ ታጣቂዎች መገደላቸውንና ሌሎቹ በመንግስት የጸጥታ ኃይሎች በተወሰደባቸው እርምጃ ከተማውን ጥለው ወጥተዋል ብሏል። በሌላ በኩል በምዕራብ ጎጃም ዞን በምትገኘው ከባህር ዳር ከተማ በአርባ ሁለት ኪሎ ሜትር ርቀት ላይ ባለችው የአዴት ከተማ ስሜ አይጠቀስ ያሉ አንድ ሌላ አስተያየት ሰጪ አዴት አካባቢ ያለው የጸጥታ ሁኔታ ትንሽ ከረድ ይላል። ያው መከላከያዎች ከሶስት አቅጣጫ ካንት ይዘው ቁጭ ብለዋል። እንቅስቃሴ የለም። ሌሎች ውስጥ አድማ ነው የሚመስሉ አንድም አይነት እንቅስቃሴ ናሆን የለም። ሱቅም ተዘጋግቷል። የንግድ ተቋማትም ተዘጋግተዋል። በተለያየ ጊዜያት በሚነሱ ግጭቶች ሳቢያ በአማራ ክልል ካለፈው የሐምሌ ወር አንስቶ ለስድስት ወራት እንደሚዘልቅ ይፋ በተደረገ የአስቸኳይ ጊዜ አዋጅ ውስጥ እንደሚገኝ ይታወቃል። ግጭቶቹን ተከትሎ በአካባቢው አሁንም የኢንተርኔት አገልግሎትም እንደተቋረጠ ነው። ለአሜሪካ ድምጽ አስቴር ምስጋናው። በተከታዩ ዘገባ ደግሞ ወደ አፋር ክልል እናልፋለን። በአፋር ክልል ኪልባቲ ረሱ ዞን መጋሌ ወረዳ ከፍተኛ የምግብ እጥረት ማጋጠሙን ወረዳው አስታወቀ። ከምግብ እጥረቱ ጋር ተያይዞ በሚፈጠር የጤና ችግርም የሰዎች ሕይወት ማለፉን የወረዳው ምክትል አስተዳዳሪ መሐመድ ዲሚስ ለአሜሪካ ድምጽ ተናግረዋል። ከወረዳው ነዋሪ ሰባ በመቶ አስቸኳይ የምግብ እርዳታ እንደሚያስፈልገው የጠቆሙት ምክትል አስተዳዳሪው ችግሩ ከአቅም በላይ እንደሆነ አመልክተዋል። የመጋሌ ጤና ጣቢያ ኃላፊ ኑሩ ሙሳም ወደ ጤና ተቋሙ ለሕክምና ከሚመጡት ውስጥ ከአርባ በመቶ የሚልቁት ከምግብ እጥረት ጋር በተያያዘ ችግር እንዳለባቸው ገልጸዋል። የምግብ እጥረቱ ዓለም አቀፍ ለጋሾች እርዳታ ማቅረባቸውን ካቆሙ በኋላ እንደ ተባባሰ የጠቆሙት የአፋር አርብቶ አደሮች ልማት ማህበር ፕሮግራም ዳይሬክተር ቫለሪን ብራውን የሀገር አቀፍና ዓለም አቀፍ አካላት ትኩረት እንደሚሻው አሳስበዋል። መስፍን አራጌ ከደሴ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ሰሜን ኢትዮጵያ ጦርነት ከተስፋፋባቸውና ውጊያው ለረዥም ጊዜ ከቆየባቸው የአፋር ክልል አካባቢዎች አንዱ በሆነው በኪልበቲ ረሱ ዞን መጋሌ ወረዳ አሳሳቢ የምግብ እጥረት እንደተከሰተ የወረዳው ምክትል አስተዳዳሪ መሐመድ ድሚስ አስታውቀዋል። ከጦርነት በኋላ እንደሚታወቀው ረሀብ በከፍተኛ ሁኔታ ተከስቷል። አንደኛው ችግር የመጣው ከወጋ መናሪና የኑሮ ውድነት ችግር ነው። ይህን ችግር ተከትሎ ምንም አይነት እርዳታ የሚባል ነገርም የለም። በከፍተኛ ችግር የተጋለጠው በዚህ ምክንያት ነው። ህጻናት፣ ሴቶች፣ አዛውንቶች ወደ ሞት የተጋለጡበት ሁኔታዎች አሉ። አሁን ሰላም ኢትዮጵያ አንጻር ደግሞ ከትግራይ አወሳኝ ወረዳዎች ላይ የሚገኘው በዚያ ምክንያት ምንም አይነት ግብይትም የለም። አሊ ሲራጅ የተባሉ የከተማዋ ነዋሪ በመንግስት በኩል እርዳታ ከተሰጣቸው ሶስት ወራ እንዳስቆጠሩ ይናገራሉ። ያም ቢሆን እርዳታው ሕይወትን ለማቆየት ብቻ የሚውል እንደነበር ነው ያወሱት። ከወረዳው ህዝብ ሰባ በመቶ አስቸኳይ የምግብ ድጋፍ እንደሚያስፈልገው የጠቀሱት ምክትል አስተዳዳሪው በበኩላቸው ችግሩን የተፈጥሮ አደጋ በተለይም የዝናብ እጥረት እንዳባባሰው ጠቁመዋል። በዚህም ለህልፈት የተዳረጉ ሰዎች መኖራቸውን አስታውቀዋል። ችግሩ ከወረዳው አቅም በላይ ነው ይላሉ። በወረዳችን የሰው ቁጥር ከአምሳ ሺህ በላይ ህዝብ ነው ያለው በመጋሌ ወረዳ ብቻ። ከዚህ ህዝብ ሰላሳ አምስት ሺህ በላይ ህዝብ በከፍተኛ ጉዳት እና በረሀብ የተጋለጠበት ሁኔታ ያለው። ይህን ችግር ደግሞ አሁን እየተባባሰ የተፈራረቀ የዝናብ ስርጭት ነው ያለው የሚመጣው ዝናብ ደግሞ መለት ላይ ባለ መዝራቱ በዛኛው ደግሞ የተፈጥሮ አደጋዎችን በጣም ይከሰታሉ። በዛም ምክንያት የበለጠ ነገሮችን እየከፋ አድርጎታል። ሰው ሞቷል። ምን ያክል ሰው ነው በሴት በወንድ መለየት ያስፈልጋል። ሆኖም ግን በጣም ብዙ ቁጥር ያለው ሰው ነው። ህይወት እያለፈ ያለው ተፈጠረ በተባለው የምግብ እጥረት ጉዳይ ከአፋር ክልል አደጋ መከላከልና ዝግጁነት ማስተባበሪያ ጽሕፈት ቤት እንዲሁም ከመንግስት ኮሚኒኬሽን ቢሮ አመራሮች ተጨማሪ ማብራሪያ ለማግኘት ሙከራ ብናድርግም በስልካቸው ያለመስራት ምክንያት ለጊዜው አልተሳካም። አስተያየታቸውን የሰጡን የመጋሌ ወረዳ ጤና ጣቢያ ኃላፊ ኑሩ ሙሳ ደግሞ ወደ ተቋሙ ለሕክምና ከሚመጡት ታካሚዎች ውስጥ ከአርባ አንድ በመቶ በላይ የሚሆኑቱ ከምግብ እጥረት ጋር የተያያዘ የጤና እክል እንደሚታይባቸው አስረድተዋል። በአሁኑም ወቅት ይህ ችግር እየተባባሰ እንደሚገኝ አቶ ኑሩ አመልክተዋል። ማኒትሪሽን ችግር ለትልልቆችም አሉበት። አዋቂዎቹ ላይ በጣም የምግብ እጥረት አለ። በተለይ ስልሳ ከሀምሳ በላይ የሄዱት ታላልቶቹ በጣም ወደ ችግር እየገቡ ነው፣ ወደ ሞት እየሄዱ ነው። ወደ እናንተ ጤና ጣቢያ ከምግብ እጥረት ጋር ተያይዘው የጤና ችግር አጋጥሟቸው የሚታከሙ ሰዎች ይመጣሉ ይመጣሉ በትንሹ አሁን በቀን ስልሳ ፔሸንት የሚገባ ከሆነ ሀያ አምስት እንኳን ማኒትሪሽን ሆኖ ነው አኒሚክ ሆኖ ነው የሚገኘው። በምግብ እጥረት ደም ያጡት ማለት ነው። መቆም እንኳን ይኖራል እናንተ ጋር መጥተው ህይወታቸው ያለፈ ከዚሁ ከምግብ ችግር ጋር ተያይዘው ሰዎች ይኖሩ ይሆን ያው እኛ ጋር ሲመጡ ይታከማሉ በዛ ላይ ደግሞ የምንሰጣቸው ትሪትመንት መድኃኒቶችም አለ ከዛ እኛ ጋር የምንሰጣቸው ምግብም ስላለ እኛ ጋር ከመጡ በኋላ እንኳን ያገግማሉ እኛ ጋር ሳይሆን ከኛ ከወጡ በኋላ ግን እዚያው ቤታቸው ከሄዱ በኋላ ዴዝ ይሆናል ይሞታሉ የአፋር አርብቶ አደሮች ልማት ማህበር ፕሮግራም ዲሬክተር ቫሌሪን ብራውን ድርጅታቸው በመጋሌ ወረዳ የምግብ ት ጉዳት ለደረሰባቸው ከ20 ሺ ለሚልቁ የህብረተሰብ ክፍሎች ሰብአዊ ድጋፍ ለመስጠትና ለመንከባከብ ጥረት ማድረጉን አውስተዋል። ሆኖም ከችግሩ ስፋት አንጻር ለመድረስ የተቻለው ጥቂቶቹን እንደሆነና የተደረሱትም ቢሆኑ በቂ ነገር አላገኙም ይላሉ። የዓለም ምግብ ፕሮግራምና የዩናይት ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ እርዳታ ማቆማቸውን ተከትሎም ችግሩ በስፋት እንደሚስተዋል የማህበሩ የፕሮግራም ዲሬክተር ያስረዳሉ። በመላው አፋር የምግብ እጥረት አለ። ዓለም አቀፉ የምግብ ፕሮግራም ሰብአዊ ተራድሮን ካቆመ ስድስት ወራት አልፎታል። በመንግስት ሰጠው ድጋፍም ከተቋረጠ ሶስት ወራት ተቆጥረዋል። በክልሉ የከፋ የተመጣጠነ ምግብ እጥረት ይስተዋላል። በተለይም በመጋሌ ወረዳ የተመጣጠነ የምግብ እጥረት ያለባቸውን ሰዎች ለይተን ሕክምና እየሰጠን ነው። ሪፖርቶች እንደሚያመላክቱት ሁኔታዎች ጥሩ አይደሉም ይልቁንም እየከፉ ናቸው። በተለይ ነፍሰ ጡር እናቶችና እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ለምግብ እጥረት ይበልጡን ተጋላጭ ሆነዋል። ህጻናት እየሞቱ ነው። ተፈጥሯዊ የመከላከል አቅማቸው በመዳከሙም ለተለያዩ በሽታዎች እየተጋለጡ ናቸው። የኢትዮጵያ መንግስትም ሆነ ዓለም አቀፉ ማህበረሰብ የችግሩን አሳሳቢነት ከግምት አስገብተው ሰብአዊ ድጋፉን እንዲያስቀጥሉ ዳይሬክተሯ ጥሪ አስተላልፈዋል። የምጋሌ ወረዳ ነዋሪው አሊ ሲራጅም ከመጋሌ በቅርብ ርቀት በምትገኘው ቢሩ ወረዳ ውስጥ ከምግብ እጥረቱ ጋር በተያያዘ ከሳምንት በፊት አረጋውያን ህይወታቸው እንዳለፈ አስታውቀዋል። የዓለም ምግብ ፕሮግራም ደብልዩኤፍፒ እና የዩናይት ስቴትሱ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ ኤአይዲ የእርዳታ እህሎች ለታለመላቸው ዓላማ አልዋሉም፣ መዝበራም ተፈጽመዋል በሚል እርዳታ ማቋረጣቸውን ተከትሎ የምግብ እጥረቱ ከአሳሳቢ ደረጃ ላይ ስለመድረሱ በአፋር ክልል የሚወጡ መረጃዎች ያመለክታሉ። የአሜሪካ ድምፅ ዘጋቢ መስፍን አድራጌ ከደሴ ያደረሰንን ነው የተከታተላችሁት። ከረሃብ ጋር ወደ ተያያዘው ዘገባ ስናልፍ በትግራይ ክልል ምስራቃዊ ዞን የሚገኘው የኢሮብ ብሔረሰብ በአሁኑ ጊዜ በከፍተኛ ረሃብ እንደተጠቃ የገለጹ ተወላጆች አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። የኢሮብ ልማት ማህበር ለአሜሪካ ድምጽ እንደገለጸው የብሔረሰቡ ግማሽ አካል በኤርትራ ኃይሎች እጅ እንደሚገኝ ጠቅሶ በዚህም የመበታተን አደጋ እንደተጋረጠበት አመልክቷል። በወረዳው የተከሰተውን ረሃብና የሰላም እጦት ለዓለም አቀፍ ማህበረሰብ በማሳወቅ ህዝቡ አስቸኳይ እገዛ እንዲደረግለት እየጣረ እንደሚገኝ ማህበሩ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ጻድቃን ገብረ ሀገረ ትንሣኤ የብሔረሰቡንና ሌሎች የክልሉን ተፈናቃይ ነዋሪዎች ችግር ለመፍታት አስተዳደራቸው ከፌዴራሉ መንግስት ጋር እየሰራ እንደሆነ ተገልጸዋል። ሙሉጌታ ጽብሐ ዝርዝር አለው። የትግራይ ክልልን ከኤርትራ ጋር በሚያዋስነውናም የኢሮብ ብሔረሰብ በሚኖርበት ምስራቃዊ ዞን ለሁለት ዓመታት የዘለቀውን የሰሜን ኢትዮጵያ ጦርነት ተከትሎም ከፍተኛ ረሃብ እንደተከሰተም የብሔረሰቡ ተወላጅ አቶ ሓጎስ ገብረ ለአሜሪካ ድምፅ ገልጸዋል። ህዝቢ ኢሮብ ብጣዕሚ ኣሰቃቂን ጥሜትን። የኢሮብ ብሔረሰብ ህዝብ በጣም አሰቃቂ ረሃብ ገጥሞት የሚያሳዝን ኑሮ እየኖረ ይገኛል። እርዳታ የለም፣ ሰላምም የለም። ግማሹ የወረዳችን አካል በኤርትራ ኃይል እጅ ነው። አነስተኛ ቁጥር ያለው ብሔረሰብ ብንሆንም በሁለት ተከፍለን ያለ ነው። በዚህም ብሔረሰቡ እየጠፋና እየተበተነ ነው። ከዚህ ቀደም ወደሚታወቀውና ወደ ተከለለው ቦታችን መመለስ እንፈልጋለን። በቦታው ያለው የውጭ ኃይልም ለቆ መውጣት ይኖርበታል። አቶ ጊደይ ዮሐንስ የተባሉ ሌላው የብሔረሰቡ ተወላጅም ጦርነቱ ከፈጠረው ከባድ ቀውስ በተጨማሪ ባለፈው ክረምት በአካባቢው ዝናብ ባለመዝነሙ ድርቅ እንደተከሰተ ተናግረዋል። እነዚህ ችግሮች በመደራረባቸው እንደ ብሔረሰብ የመበታተን አደጋ ተጋድጦበታል ሲሉ አመልክተዋል። ዛሐር የለን ዝራ የለን በማውርዑ ክረማት እውን የብሉ ክረምቱ ዝናብ አልነበረውም። መሬቱ አልታረሰም። ዘርም እንዲሁ አልተዘራም። አሁን ከፍተኛ ረሃብ፣ የሕክምና እጦትም አለ። ቤተሰብም መገናኘት አልቻለም። የኢሮብ ማኅበረሰብ በዚህ ሁኔታ ውስጥ ነው እየኖረ ያለው። እንደ ብሔረሰብ አለ ማለት አይቻልም። ከመሠረቱ ጨርሶ ሊጠፋ የሚችልበት ዕድል ሩቅ እንዳልሆነ ሁኔታው ያሳያል። የኢሮብ ልማት ማህበር ዳይሬክተር አባ ጉዕሻ ብርሃ በበኩላቸው ማህበራቸው ከሁሉም አስቀድሞ የረሃቡን ችግር ለመፍታት ማቀዱን አስታውቀዋል። በዚህም የብሔረሰቡን ተወላጆች እና ወዳጆች በማስተባበር ከትላንት በስቲያ ቅዳሜ መስከረም 12 ቀን ሁለት 2016 ዓ ም በአድ ግራት ከተማ የገቢ ማሰባሰቢያ መርሀ ግብር ማካሄዱንና አንድ ነጥብ አምስት ሚሊዮን ብር ማሰባሰቡን ገልጸዋል። የባህል ተጽዕኖ አለ፣ በነጻ የመንቀሳቀስ ተጽዕኖ አለ፣ የአካባቢ ብክለት ተጽዕኖ አለ፣ የኢኮኖሚ ተጽዕኖ አለ። ስለዚህ ብዙ ተጽዕኖ ነበር። አሁን ግን የባሰ ገና እኮ የኢሮብ ህዝብ በክባ ውስጥ ነው ያለው ሻእቢያ ነው ያለበት። መንገዱ ዋና መንገዱ የሚገለገሉበት አድግራት ወደ አሊተ ያህል ነው መስደው ተዘግቶ፣ አሁን ምንም በጣም የማይመች ሩቅ መንገድ ድሮ ሁለት ሰዓት አንድ ሰዓት ተኩል የሚወስደው አሁን አምስት ሰዓት ስድስት ሰዓት ይወስዳል። የዓለም ምግብ ድርጅት አንድ ዓመት ሆኗል ወደ እኛ አልደረስም ምግብ። እንደገና አጋጣሚ ደግሞ ተፈጥሮም እኛ ጋር ተጣልቶ አልመሰል ዝናብ አልዘነበም። ዝናብ ከዘነበ ኢሮብ ህዝብ ተስፋ ይቆርጥ ከብት አለ እንስሳ አለ መር የተለያዩ ነገር ሊያገኝ ይችል ነበር። አሁን የለም። አሁን በጣም ተስፋ የማስቆርጥ ነገር ስለሆነ መታገል አለብን ብለን ነው ተነስተ። እንደ ማህበር ልማት ኢሮብ በገቢ ማሰባሰቢያ መርሃ ግብሩ ላይ የተገኙት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌትናንት ጀነራል ጻድቃን ገብረትንሳይም የኢሮብ ብሔረሰብ በኢትዮ ኤርትራ ድንበር ላይ እንደ መገኘቱ ተደራራቢ ችግሮች እያጋጠመው እንደሆነ ገልጸዋል። አሁን የሚታዩትን ችግሮች ለመፍታትም አስተዳደራቸው ከፌዴራሉ መንግስት ጋራ እንደሚሰራ ምክትል ፕሬዚደንቱ አመልክተዋል። በቱ ጊዜያዊ መንግስትና የትግራይን ማእከላዊ መንግስትን የትግራይ ጊዜያዊ አስተዳደር ከፌዴራሉ መንግስት ጋር በሚያደርገው ንግግር የኢሮብ ሕዝብና በሌሎችም የክልሉ አካባቢዎች ያለው ተፈናቃይ ነዋሪም ወደ ቀየው እንዲመለስ ጥረት ይደረጋል። ይህም የትግራይ ዳግመ ግንባታ የመጀመሪያ ስራ ሲሆን እንደሚሳካም ተስፋ አለን። ባለፈው ሳምንት የኤርትራ ኃይል ሶቦያ የተባለም ተጨማሪ አካባቢን እንደያዘ የጠቀሱት ኔትናንት ጀኔራል ጻድቃን ይህም የኢሮብና የጉለ መኸዳ ወረዳዎች ህዝብ ተረጋግቶ እንዳይኖር አድርጎታል ሲሉ አክለው ተናግረዋል። የኢሮብ ልማት ማህበር ዳይሬክተር አባ ጉዕሽ አለም አቀፍ ማህበረሰብ ብሔረሰቡ ያለበትን የህልውና ችግር ተረድቶ የበኩሉን አፋጣኝ እገዛ እንዲያደርግ ጠይቀዋል። ማንም ኢሮብ ውጭ ያለ አገር ውስጥ ያለ ይሁን ዲያስፖራ አለ ሁሉ እጁ ዘርግቶ እሱ ብቻ ሳይሆን ሁሉም ትግራዋይ ሁሉም መልካም ፍላጎት ያለ ሰው የኢሮብ ህዝብ ያለበት ሁኔታ ጆሮ ሰጥቶ እጁ እንዲዘረጋ መጀመሪያው ምግብ ነው። ሁለተኛ ደግሞ ፍትህ ነው። መሬታችን ነው። ክባቢያችን ነው። በነጻነት ተንቀሳቅሰን በሰላም አድረን መነሳትና መስራት ሰርተን መግባት ወጥተን መግባት ፈልገናል። እሱ አታቷል። ብዙ አመታት ነው የኤርትራ መንግስት ወደ ቦታው እንድመለስ ና ህዝቡ በነጻ እንድመለስ አገራችን ስለሆነ ቦታችን ስለሆነ ዓለም ህዝብ ጆሮ እንድሰጠ ና ፊት ለፊት እንዳያወራልን። በአንድ ወረዳ ተደራጅቶ የሚኖረው የኢሮብ ብሔረሰብ 35ሺህ የሚደርስ የህዝብ ቁጥር እንዳለው ይገለጻል። ከወረዳው ዘጠኝ ቀበሌዎች ውስጥ አራቱ ማለትም ወርዓትለ፣ ዳልጌዳ፣ አሊተና ና አገረ ለኾማ የተባሉ ቀበሌዎች በኤርትራ ኃይሎች እጅ እንደሚገኙ ተመልክተዋል። የኤርትራ መንግስት እስካሁን በዚህ ጉዳይ ላይ ያለው ነገር የለም። ለአሜሪካ ድምጽ ሙልጌታ ጽብሃም አድግራት የሰኞ ምሽት የአሜሪካ ድምፅ ዝግጅቶቻችንን ነው እየተከታተላችሁት ያላችሁት። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ ከትላንት በስቲያ ቅዳሜ በጸጥታ አካላት ተይዘው እንደተወሰዱ ፓርቲያቸው አስታወቀ። የፓርቲው የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም መንገሻ ለአሜሪካ ድምፅ በሰጡት ማብራሪያ ዶክተር ጫኔ ከበደን የወሰዷቸው የጸጥታ አካላት ታርጋ በሌለው መኪና የመጡና የፍርድ ቤት የእስር ማዘዣም አለማሳየታቸውን ጠቅሰዋል። ይህም ህገ ወጥ አያያዝ እንደሆነ የተቹት ኃላፊው መንግስት የህግ የበላይነትን ማክበር እንደሚገባው አሳስበዋል። ስለ ጉዳዩ ከኢትዮጵያ የፌዴራል ፖሊስ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድህን ተጨማሪውን ይዟል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ ከትናንት በስቲያ ቅዳሜ ከቀትር በፊት በጸጥታ ኃይሎች ተይዘው እንደታሰሩ ፓርቲው ዛሬ ባወጣው መግለጫ አስታውቋል። የኢዜማ ፓርቲ የሕግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም መንገሻ በጉዳዩ ላይ ለአሜሪካ ድምፅ በሰጡት ማብራሪያ ሊቀመንበሩ የተያዙበትን ሁኔታ እንዲህ ሲሉ አብራርተዋል። ከአንድ ጓደኛቸው ጋር ቁጭ ባሉበት ስድስት የፌደራል ፖሊስ እና አንድ ደግሞ የሲቪል ልብስ በለበሰ የጸጥታ አካላት ነው የተያዙት። ታርጋ በሌለው መኪና መጥተው ነው የያዙት እና አዲስ አበባ ውስጥ አንድ ወደ ሜክሲኮ አካባቢ እዛ አካባቢ አሁን እንዳለ ነው። እዛ ያለን መረጃ ሄደ ሜክሲኮ አካባቢ ማለት ምን ፌደራል ወንጀል ምርመራ የሚባል እዛ አካባቢ አለ እና እዛ እንዳለ ነው መረጃ ያለን። ተጨማሪ ክትትሎች እናደርጋለን። ያው ኮሚቴ መቋቁመናል። ዛሬ አስቸኳይ ስብሰባ ነበረን የስራ አስፈጻሚ እንከታተልና ከዛ በኋላ ዝርዝር የሆነ መግለጫ ግን እንሰጣለን። የኢዜማ ሊቀመንበር ዶክተር ጫኔ ከበደ የተያዙበት ምክንያት ምን እንደሆነ ለፓርቲውም ሆነ ለቤተሰቦቻቸው እስካሁን አልተገለጸም ያሉት አቶ ስዩም መንገሻ የአያያዛቸው መንገድም ሕገወጥ ነው ሲሉ ተችተዋል። የፍርድ ቤት ማዘዣ አላሳዩም። ታርጋ በሌለው መኪና በጣም እኛ የምንቃወሙ በፍጹም በፍጹም ህገወጥ ተግባር። ምክንያቱም አሁን በአስቸኳይ ጊዜ አዋጅ ውስጥ እንኳ ቢሆን ስትይዝ ሰብአዊ መብቶች አይጣሱ። ሰዎች በወንጀል ተጠርጥረው ሲያዙ ወዲያውኑ በሚገባቸው ቋንቋ በምን ምክንያት እንደተያዙ የማወቅ መብት እንዳላቸው ይነግራል፣ ሊነገረው ይገባል። ቤተሰብ ማወቅ አለበት። ይህም ነገር የለም። መጡ፣ እንደተለመደው ያዙ፣ ሄዱ። እና አንዱ ጥያቄያችን ይሄ ነው። ዜጎች በህገ መንግስት የተደነገገላቸው ሰብአዊ መብት ሊከበርላቸው እንደሚገባ ያስገነዘቡት ኃላፊው፣ ለዚህም መንግስት ለህግ የበላይነት መከበር ትኩረት እንዲሰጥ አሳስበዋል። ፖሊስ የመጠርጠርና የመያዝ መብታት እኛን የቸገረን ግን ቅድም እንዳልኩ ሊቀመንበራችንም ሆነ ሌሎች ዜጎችም ሆነ የኛም አባላት ላይ እስር ሲፈጸም ታርጋ በሌለው መኪና ይሄ ለእኛ አፈና ነው እንጂ በቁጥጥር ስር ማዋል አይባልም። እንደዚህ አድርጎ መያዝ የለበትም። ዜጋ በህገ መንግስቱ እንኳን የተሰጠው መብት ሳይከበርለት በምን ዋስትና ነው የሚኖረው? አሁን እየተፈጸመ ያለው ይሄንን ነው። በአጠቃላይ የምናየው ይሄ ነገር በአባሎቻችን ላይ በብዛት ይከናወናል። ይያዛሉ፣ በምንም እንደታሰሩ እንኳን አይነገራቸውም። ፍርድ ቤት አይቀርቡ፣ ፖሊስ ጣቢያ ዝም ብለህ ሂድ ይባላል። በመታወቂያ ውስ ይሄ በፍጹም ህገ ወጥ ነው። በምንም መንገድ የህግ የበላይነትን እየጣስክ የዚህ ዜጎችን ሰበሰላም የመግባት ነገር አከብራለሁ ማለት አይቻልም። በተለይ ህገ መንግስት ላይ ያለውን ነገር እየተጣሰ ስለዚህ ይሄ ነገር ሊከበር ይገባል። በጉዳዩ ላይ ከፌዴራል ፖሊስ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ ያደርገናል። ሪፐብሊካኖች በሚቆጣጠሩት የዩናይትድ ስቴትስ ምክር ቤት ፓርቲያቸውን በከፋፈለው በርካታ የውጭ ዝርዝሮች አጠቃላይ ይዘት ላይ በቶሎ ካልተስማሙ መንግስት ሊዘጋ ከአንድ ሳምንት ያነሰ ጊዜ ቀርቶታል። አንዳንዶቹ ተቃዋሚ የፖለቲካን ፓርቲ ምክር ቤት አባላት እስካሁን የምክር ቤቱን አፈ ጉባኤ ኬቨን ማካርቲን ሳይቀር ከኃላፊነት እስከ ማንሳት የደረሰ ስጋት ደቅነዋል። የአሜሪካ ድምጹ አራሽ አራብ ሳዲን ያደረሰንን ዘገባ ደረጃ ደስታ ያቀርበዋል። እስካሁን ድረስ በሪፐብሊካን ፓርቲ ውስጥ መከፋፈል በፈጠረው የውጭ ሕግ ረቂቅ ላይ ምክር ቤቱ ካልተስማማ የዩናይትድ ስቴትስ መንግስት ሊዘጋ ከአንድ ሳምንት ያነሰ ጊዜ ቀርቶታል። በዚህ ዓመት መጀመሪያ በአፈ ጉባኤና በፕሬዝደንት መካከል ሀገሪቱን ከእዳ ክፍያ ቀውስ ለማዳን ሲባል በተደረገው የወጪ ስምምነት ምክንያት መካርቲን ከምክር ቤቱ አፈጉባኤነት ስልጣን እንደሚያነሳቸው የቀኝ አክራሪዎቹ ወግ አጥባቂ ቡድን አስፈራርተዋል። የዩናይትድ ስቴትስ ትራንስፖርት ሚኒስትር ፒት ቡቲጀጅ በኤብሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ እንዲህ ብለዋል። ይህ የሆነው በምክር ቤቱ ውስጥ ያሉ ሪፐብሊካን ራሳቸው እንኳን መስማማት ስላቃታቸው ነው። ኬቨን ማካርቲ አፈ ጉባኤ ኬቨን ማካርቲና ፕሬዚዳንት ባይደን ተስማምተው እንደነበር አስታውሱ። ስምምነት እኮ ለሁሉም ወገን ከባድ ነው። ለእኛ ሚኒስቴር ራሱ ጥሩ አለመሆኑ ግልጽ ነው። መስራት ከምንፈልጋቸው አንዳንድ ነገሮች ላይ በጀት መቁረጥ ነው። አንዳንድ መንገዶችን፣ ድልድዮችና አውሮፕላን ማረፊያዎችን ለማሻሻል የምንጠቀምባቸውን የገንዘብ ድጋፎች ማለት ነው። ግን ያንን ተቀብለናል፣ ምክንያቱም ያ በዚህ ዓመት መጀመሪያ ላይ ከስምምነት የደረሰበት ጉዳይ ነው። ስለዚህ አሁን ሁላችን የምንጠይቃቸው ይህን ስምምነት እንዲቀበሉ ነው። ያው የሪፐብሊካን ወጋ ጥባቂ ቀኝ አክራሪ ቡድን የተወካዮች ምክር ቤቱን የሚቆጣጠረው ፓርቲ አባላት ያሉበት ቡድን የአገር ውስጥ ወጪዎችና የሩሲያን ወረራ የመከተችላለችው ዩክሬን ዩናይትድ ስቴትስ የምትሰጠው የገንዘብ ድጋፍ በትልቁ እንዲቀነሱ ይፈልጋል። ፕሬዚደንት ባይደን ባለፈው ሳምንት የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪን ሁለቱም በኒውዮርክ የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ከተናገሩ በኋላ በዋይት ሀውስ ተቀብለዋል። ፕሬዚደንት ባይደን ለዩክሬኑ የማይናወጥ ድጋፋቸውን እንደሚቀጥሉበት ቃል ገብተዋል። የዩክሬን ህዝብ ከፊቱ ለሚጠብቀው ለዚህ ትግል እንደ ብረት ጠንክሯል። ዩናይትድ ስቴትስ ከእናንተ ጎን መቆሟን ትቀጥላለች። የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ መካርቲ ከምክር ቤቱ ውሳኔ በፊት እየተዋጋ ለሚገኘው የዩክሬን መከላከያ 300 ሚሊዮን እንዲሰጥ ተስማምተዋል። የቀኝ አክራሪውን ቡድን ድጋፍ ማግኘቱ የማይመስል ነገር ነው። ኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ሪፐብሊካኑ የምክር ቤት አባል ማይክ ተርነር እንዲህ ብለዋል። ማ ናቸውም ቀን ኬቨን ማካርቲን እንደግፋችኋለን። በእርግጠኝነት ትንሽ ለመሄድ ጊዜ አለን። ይሁን እንጂ እሳቸው ያሉበት አስቸጋሪ ቦታ ላይ ነው። ምክንያቱም ተቃዋሚዎቹ ማለት የያዙት የሁለትዮሽ ስምምነት ያለበት ድምጽ ወደ ምክር ቤቱ እያመጡ ነው። የመንግሥት መዘጋትን ለማዳን የዲሞክራቶች ድምፅ እንዲጠቀሙ አንፈልግም ነው። የዲሞክራትን ድምጽ ግን መንግሥት እንዲዘጋ እየተጠቀሙበት ነው። እነዚህ ግለሰቦች እነዚህ ሪፐብሊካን ተቃዋሚዎች ከናንሲ ፖሊሲ ጋር ሆነው ወደ ምክር ቤቱ መድረክ የመጣውን የሪፐብሊካንን የሕግ ረቂቆች በመቃወም ድምፅ የሰጡ ናቸው። የመካርቲ ፓርቲ በተወካዮች ምክር ቤት ውስጥ እጅግ ጥቂት የሆነ አብላጫ ድምፅ አለው። እስከ አምስት የሚደርሱ ጥቂት ሪፐብሊካን ፓርቲ አባላት እንኳ ቢያፈነግጡ ማናቸውንም ነገር በአብላጫ ድምፅ ለማሳለፍ አስቸጋሪ ያደርገዋል። ከዋሽንግተን ወጣ ብለው የሳምንቱን መጨረሻ ለማሳለፍ ነገ ማክሰኞ የሚመለሱት የምክር ቤቱ አባላት መስከረም 20 2016 ወይም እንደ ኤሮፓ አቆጣጠር ህዳር 1 ከሌሊቱ 6 ሰዓት ከ01 ደቂቃ ጀምሮ መንግስት እንዳይዘጋ ለማድረግ ቢያንስ በአጭር ጊዜ የበጀት የህግ ረቂቅ ላይ መስማማት ይኖርባቸዋል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤን ኤስ ኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁውን የሰኞ ምሽት ስርጭታችን ነው። ወደ ተከታዩ የሁለተኛው አጋማሽ ወደያዝነው ቅንብር ነው የምናልፈው። የመጀመሪያው ዝግጅታችን የሚሆነው ሀኪሞውን ይጠይቁ ነው። በቀረበ የአማርኛ አጠራሩ ቁጡ አንጀት ይሉታል የሕክምና ባለሙያዎቹ ኢሪቴብል ቦል ሲንድረም የእንግሊዝኛ መጠሪያው ነው። ይበልጡን በሐኪሙና በሕመምተኛው መካከል የሚኖር የተሻለ መግባባት ለሕክምና ውጤት መስመር አስፈላጊ መሆኑንም ያስረዳሉ። ሐኪሙን ይጠይቁ ምሽቱን ትኩረት አድርጎበታል። ሙያዊ ትንታኔን የሚሰጡን በአዲስ አበባ የውስጥ ደዌና የጨጓራ የአንጀትና የጉበት ልዩ ሐኪም የሆኑት ዶክተር ዳግማ ማሰፋ ናቸው። አሉላ ከበደን ያነጋገራቸው ዶክተር ዳግም አሰፋ በእንግሊዝኛው አጠራር እሪቴብል ባዋል ሲንድረም በምህጻረ ቃሉ አይቢኤስ በመባል የሚታወቀውን የተለያዩ የሆድ ህመም ምልክቶችን የሚያስከትል በሽታ ወይም የአንጀት መቆጣት ይመለከታል። ከመሰረታዊ ጥያቄ ብንነሳ ለመሆኑ የዚህ ህመም ዋና ዋና ምልክቶች ምንድን ናቸው? ምልክቶቹ በዋናነት የሆድ ህመም ወይንም አለመመቸት ዲስኮንፈርት የምንለው የአንጀት እንቅስቃሴ ወይም የሞትሊቲ መዛባት ነው። በብዛትም ሆነው ነገር ግን በሽታው ቀጥታ በላብራቶሪ እና በሌሎች ኢሜጂንግ ምርመራዎች ይልቅ እንዱ በሽተኛውን በመጠየቅ ላይ ስለተመሰረተ የቲዎሪ በሽታ ነው። ባይዘወ የዓለም ሳይንቲስቶች ሰብሰብ ብሎ ከአስራ ዘጠኝ ሰባ ዘጠኝ አመተ ምህረት ጀምሮ እስካሁን ከአረት ጊዜ በላይ ተሰብስበዋል። ና በክራቴሪያ ነው በሽታው ዲያግኖስ የሚደረገው እና የምመረምረው ዋና የምቀመጠው ምንድን ነው? አንድ ሰው ይህ ምልክት ላለፉት ስድስት ወራት፣ በሽታው ከስድስት ወር በላይ መቆየት አለበት። ላለፉት ሶስት ወራት ደግሞ በወር ውስጥ ቢያንስ ሶስት ጊዜ ሁለትና ወይም ከዛ በላይ ምልክቶች አሁን የምነግር ማለት ነው። የሆድ ህመም አለ፣ ሆድ መንፋት አለመመሸት አለ። ከዛ በላይም ደግሞ ሌላ የታወቀ ይህ ምልክት የሚያመጣ በምርመራ የሚገኝ በሽታ አለመኖር፣ ቁጡ አንጀት የምለውን ይገልጽልናል ማለት ነው። በመሰረታዊነት የህመም ምልክቶቹን አንስተናል። ዶክተር ዳግም እነኚህ ምልክቶች የሌላ በሽታ ምልክት ሆኖ ሊታዩ በመቻላቸው በእርግጥ ይሄ ቁጡ አንጀት የተባለ በሽታ ወይም ያንጀት መቆጣቱ ያመጣው መሆኑን በምን መለየት ይቻላል? እንዴት ይለያል? ልክ ነው። ትልቁ ነገር እንግዲህ ምንድን ነው? አሁን ትልቁ የዚህ በሽታ ዋናው ነገር ከታማሚ ጋር በቂ ጊዜ ማሳለፍ፣ በትክክል ቁጭ ብሎ ጊዜ ወስዶ ሌሎች ተመሳሳይ በሽታዎች አለመኖራቸውን በትክክል ማረጋገጥ። ያ ማለት በሽታው ለምሳሌ አሁን ተላላፊ በሽታዎችና አጭር ጊዜ በሽታዎች ከሆኑ አንደኛ ያን ቅድም ያልናቸውን መሰረታዊ የተቀመጠውን ክራቴሪያ ላያሟሉ ይችላሉ። ለምሳሌ ጊዛዊ የባክቴሪያ ኢንፌክሽኖች አሁን ብንወስድ የተሰለ እንደ ጃርዲያ አሜባ፣ እንደዚህ የተለያዩ በሽታዎች ሊኖሩ ይችላሉ። ነገር ግን እንዲህ ተከታታይ ላይሆኑ ይችላሉ። ዲፈረንሻል ዲያግኖሲስ ወይ እንደ ልዩ ተጓዳኝ በሽታ ልንወስዳቸው እንችላለን። እና ምንድን ነው የምናደርገው? መሰረታዊ የተባሉ ቴስቶች ይደረጋሉ፣ በቂ ስትሪ ይወሰዳል። እነዛ መሰረታዊ ቴስቶች በማይኖሩበት ጊዜ እንግዲህ ምንድን ነው በአጠቃላይ ዲዚዝ ኦፍ ኤክስክሉዥን ነው የምንለው ሌሎቹ በሽታ ሊያመጡ የሚችሉ በሽታዎችን ካስወገድን በኋላ እና ምልክቶቹ ከዚህ በሽታ ሬንጅ ውስጥ በሚወድቁበት ጊዜ ነው አይ ቢ ኤስን ወይንም ቁጡ አንጀትን እንደ አማራጭ የምንወስደው ማለት ነው። ስለዚህ ሌሎች ተመሳሳይ ሊሆኑ የሚችሉትን እንደዚህ የአንጀት መረበሽን የሚያመጡ በሽታዎችን ማስወገድ ነው። ሰገራ ምርመራ ሊሆን ይችላል። መሰረታዊ የደም ምርመራዎች ሊሆኑ ይችላሉ። አልትራሳውንድ ቴስት ሊሆን ይችላል። ስከፋ ደግሞ አሳሳቢ ምልክቶች የምንላቸው በኋላ የምናወራቸው ካሉ ደግሞ እነሱን ደግሞ ኮሎኖስኮፒ፣ ጋስትሮስኮፒ በመስራት መለየት ይቻላል ማለት ነው። ዲዚዝ ኦፍ ኤክስኩሊጅ ወይም ሌሎቹን አስወግደ በቀሪ የምታገኘው በሽታ ነው የሚባለው ባይዘው። መልካም ለየት ያለ የማጣሪያ ዘዴን ወይም የማጣሪያ የምርመራ ሂደትን ይከተላል እሱን የሚመስሉት የህመም አይነቶች ተለይተው እነሱ አለመሆናቸው ሲታወቅ በእርግጥ እሱ ነው ወደሚለው እንደምታዘነብሉ ነው ያስረዱን ዶክተር ዳግም ለመሆኑ የዚህ ህመም መንስኤዎች ይታወቁ ይሆን ምን ይሆን ይሄን የህመም ሁኔታ የሚከስተው አዎ፣ ቀጥታ መንስኤው ይሄ ነው ተብሎ ተረጋግጦ አይሆንም። ነገር ግን አንደኛ የሚያባብሱ ነገሮች፣ ሁለተኛ እንደ ቀስቃሽነት ምልክት የምሆኑ ነገሮች ካልሆነ በቀር ልክ አሁን ለምሳሌ አሜቢያሲስ ወይም አሜባን እንተሜባ ስቶሎቲካ ያመጣው እንደምንለው አንድ ሲደመር አንድ የለውም በሽታው። ነገር ግን በአጠቃላይ የአንጀት መቆጣት ቲዎሪዎች ናቸው። ቲዎሪዎቹ ለረዥም አመታት ሲጠኑ የነበሩ ናቸው። በዋናነት ምንድን ነው የሚባለው? ብሬን ገት አክሲስ ከጭንቅላታችን ወደ አንጀታችን ነርቮች መዝመር ኔትወርክ አለ። ባይዘወይ ይሄ ብሬን ገት አክሲስ ውስጥ ያለው ሂደቱ ኔትወርኩ በሚበላሽበት እና እዛ አካባቢ ያሉት እንጀት ውስጥ ያሉት ነርቮች ከሚፈለገው በላይ ሴንሴቲቭ በሚሆኑበት ጊዜ አንጀት የምግብ ማብላላትን ስርዓት አይጠብቅም። አንዱ የሞቲሊቲ ወይንም የአንጀት እንቅስቃሴ መዛባት ነው። ይህ መዛባት ምንድን ነው? ከኖርማል በላይ ያፈጥነዋል። ያኔ አይቢኤስ ዲ የሚባል በሽታ አለ። ዲያሪያ ወይም ተቅማጥ መብዛት ማለት ነው። በወር ውስጥ አንድ ሰው ከምጠቀመው ጊዜ ከሀያ አምስት ፐርሰንት በላይ ተቅማጥ ይሆናል። ሌላው ጊዜ ደግሞ አይቢኤስ ሲ የምንለው አለ። ሲ ማለት ኮንስቲፔሽን ለማለት ነው። ይህ ማለት ምን ማለት ነው? አንጀት ፍጥነቱ በጣም በሚቀንስበት ጊዜ ይመጣል። ይህ ብዙን ጊዜ በሴቶች ላይ ነው በብዛት የምታየው። ሌላው ደግሞ አንድ ጊዜ ወደ ተቅማጥ ያደላል፣ ሌላ ጊዜ ወደ ድርቀት ያደላና አይቢኤስኤም ወይንም ሚክስድ ፓተርን የምንለው ነገር አለ። ይሄ ሁሉ የሆነ ስርአቱን መዛበት የሞቲሊቲ ችግር አለ። እዛ እንጀት ውስጥ ያሉ ነርቮች ሞር ሴንሴቲቭ፣ ልክ አሁን ለምሳሌ አስሚ ያለበት ወይንም አለርጂክ ያለበት ሰው አየር ባመ ትንሽ ሽታ በሚሸተው ጊዜ እንደሚያስነጥሰው እንደሚያስለው፣ እንዲህ እንደምቆጣ አንጀት አካባቢም የመቆጣት ይሄ ሃይፐር ሴንሴቲቭ ሴንሲቲቪቲ የማለት ነገር ማለት ነው። ቪዘራ ላይ ፐር ሴንሲቲቪቲ ነው የምንለው እሱ መቆጣት አለ። እንግዲህ ስትሬሲንግ ፋክተሮች አሉ፣ ምግቦች አሉ፣ አንዳንድ አንቲባዮቲኮች አሉ ፖስት ኢንፌክሽን ብዙ ጊዜ ባይዘው ይሄ ሰዎች ለምሳሌ ጉዞ ላይ ከምመገቡት ምግብ ውጭ ውን ለሽርሽር ቫኬሽን እንዲሄዱ እና አንዳንድ የተለዩ ነገሮችን በምጠቀሙበት ጊዜ ኢንፌክሽን ከያዛቸው እንጀታቸው ሴንሲቲቭ ሆንና እንዲህ የመቆጣት ነገሮች ይኖራሉ እና ቀጥታ አንድ ሲደመራለ ነው የሚያመጣው ባንልም ፕሪሲፒቴቲንግ ፋክተር ለዛ የሆነ ከዛ ቀጥሎ የሚመጣው ዋና በሽታ ከታከመ በኋላ እንደ ኤክስቴንሽን ይቀጥላሉ እንጂ አንድ በሽታ ይሄን ያመጣል የሚባል ነገር የለም። አሉ። መልካም ዶክተር ዳግም ይህ በሽታ ለየት ያለ የህመም ሂደት እንደመከተሉ ረዘም ያለ ጊዜም አንድ ሰው በዚህ ህመም ውስጥ እንዲቆይ የሚገደድ እንደመሆኑ ለመሆኑ በዚህ ህክምና ሂደት ለህክምና ውጤት መሳካት ዋናው ቁልፉ ምንድን ነው ይላሉ? ይህ በትክክለኛ ቤት መሆኑን ካወቅ ፊዚሽያን ፔሸንት ሪሌሽን የታማሚው እና የሀክሙ ግንኙነት እጅግ በጣም ጠንካራ መሆን አለበት። ሪአሹርድ መሆን አለበት። ሰውዬው ከመጀመሪያው የበሽታውን ፕሮግኖስ በትክክል ልነገረው። ሌላ ብዙዎቹ አሁን ባይዘው ወይ ብዙ ምርመራ ይደረጋል እስከ መጅ ትላልቅ ምርመራ ድረስ ኦፕሬሽን ሁሉ የሆኑ አሉ። አንዳንድ ጊዜ ሌላ በሽታ መስሎ እንደ ትርፍ እንጀት መስሎ የእንጀት መታጠብ መስሎ ይ ከማህፀን እና ምናምን ጋር የሚገናኝ በሽታ መስሎ ሮንግ ዲያግኖሲስ ተደርጎ ኦፕሬሽን ሁሉ እስከሚያስኬድ ትላልቅ ምርመራቶች ሰዎችን እስከ መውሰድ የሚደርሱ ሁኔታዎች አሉ። ነገር ግን ይህ ሁሉ አስፈላጊ አይደለም እና ተረጋግቶ ጥሩ ራፖርት ታማሚውና ሀኪሙ ጥሩ ግንኙነት ሪሌሽን አድርጎ ከሄዱበት በሽታ በትክክል የምታከም እና አውትካሙ ሳቲስፋክተሪ የሆነ በሽታ ነው ማለት ነው። መልካም ዶክተር ዳግም፣ ኢሪቴብል ባውል ሲንድረም በሚል እንግሊዝኛ አጠራር የሚታወቀው በምህጻረ ቃሉ አይ ቢ ኤስ የተባለውን የቁጡ አንጀት ህመም ሁኔታ ህሙማን ስለ ህመሙ ማወቅ ያለባቸውን መሰረታዊ ነገሮች እስከ ህክምናው ድረስ አብራርተውልናል። ዶክተር ዳግም አሰፋ የውስጥ ደዌና የአንጀት ጨጓራና ጉበት ልዩ ህክምና ባለሙያ ለሰጡን ማብራሪያ ለጊዜው አመሰግናለሁ። ሌላ የእርስዎ ሙያ በሚመለከቱ መሰል ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኗ ዜር ይስጥልኝ፣ አመሰግናለሁ። ተከታዩ ሳምንታዊ የስፖርት መሰናዷችን ነው። በዓለም ማራቶን ክብረ ወሰንን የሰበረችው ኢትዮጵያዊቷ ትግስት አሰፋ ለክብረ ወሰን ብትሮጥም ያሸነፈችበት ሰዓት ያልጠበቀችው እንደሆነ ተናግራለች። በርሊን የሚገኘው ለዘጋቢያችን ኤቢሳ ነገሰ እሷንና አሰልጣኟን አነጋግሯቸዋል። 49ኛው የበርሊን ማራቶን በጀርመን በርሊን ትናንት ተካሂደዋል። በዚህ ላይ ኢትዮጵያዊቷ አትሌት ትግስት አሰፋ የዓለምን ክብረ ወሰን በማሻሻል አሸንፋለች። የዓለምን ክብረ ወሰን የዛሬ አራት ዓመት ኬንያዊቷ ኪቤግ በ2 ሰዓት 14 ደቂቃ ከ04 ሰከንድ በመግባት ለ 4 ለአራት ዓመት ይዛው የነበረችውን ሪከርድ በ2 ሰዓት 11 ደቂቃ ከ53 ሰከንድ በመግባት የቦታውንም የዓለምን ክብረ ወሰን ማሻሻል ችላለች። አትሌት ትዕግስት አሰፋ ከአሜሪካ ድምጽ ጋር በነበራት ቆይታ ላይ ይህንን ብዙ በመስራት እና ውጣውረድ ውስጥ አልፋ እዚህ በመድረሷ ደስ እንዳላት ተነግራለች። አመሰግናለሁ ሳ ዛሬ እውነት በጣም እድለኛለኝ ወደ ኢትዮጵያ ሪከርዱ በመመለሱ እጅግ በጣም ደስ ብሎኛል። የሀገርም ህዝብ በመደሰቱ ይህንን ደስታ በማየቴ እጅግ በጣም ደስተኛለኝ ከዚህ በላይ እንደምሮጥ ነው የህዝቡ ሞራል እና የህዝቡ ደስታ ያሳየኝ። አመሰግናለሁ። እንደሚታወቀው ሰዓቱ በጣም ከሁለት ደቂቃ በላይ ነው ያሻሻልሽው፣ እና ይህን ሰዓት ጠብቀሽ ነበር። እውነት ለመናገር በዚህ ልክ ሪከርዱን አሻሽለዋለሁ ብዬ አላሰብኩም ግን ትሬኒንግን ሳደርግ የነበረው ሪከርዱን ለመስበር የወንድ ሪከርድን ለመስበር በማሰብ ነበር። ትሬኒንጌን ያንን ያማከለ ትሬኒንግ ነበር የሰራሁት። ሪከርዱን እንደምሰብር አይኖ አቅ ነበር። ነገር ግን ይህን ያህል ሰዓቱን በዚህ ልክ ሰብረዋለሁ ብዬ የእውነት አልጠበኩም። እንደሚታወቀው ፊታችን ፓሪስ ኦሎምፒክ አለ። ስለዛ ዝግጅት ደበፊት ቅድሽ ነገር እንደ እግዚአብሔር ፍቃድ የእውነት ኦሎምፒክ በስምንት መቶ ወክዬ ነበር። እዛ ላይ ግን ጥሩ ውጤት አላመጣሁም። ግን በቁጭትና በንዴት ነበር የወጣሁት። አሁን ግን በማራቶን አገሬን ወክዬ ለመወደው ሕዝብና ለኢትዮጵያ ሕዝብ፣ ለቤተሰቦቼ፣ ለአሰልጣኞቼ እዛ ላይ ተሰልፌ ወርቅ ማምጣት ነው የምፈልገው። እንደማደርገውም ደግሞ ሙሉ እምነት አለኝ። ፈጣሪም ይረዳኛል ሙሉ እምነት አለኝ። ጥሩ ዝግጅት አደርጋለሁ ብዬ አምናለሁ። የተሻለ ዝግጅት አረጋለሁ ብዬ አምናለሁ። እግዚአብሔር ያውቃል። በወንዶች በተካሄደው የበርሊን ማራቶን ውድድር ኬንያዊ አትሌት ኤሉድ ክብቾጌ ለአምስተኛ ጊዜ በማሸነፍ አዲስ ታሪክን ሰርቷል። በበርሊን ማራቶን ታሪክ ውስጥ የመጀመሪያው አትሌት አምስት ጊዜ በማሸነፍ ሆኖም ተሸልመዋል። ይህን ውድድር ከኢትዮጵያዊች አትሌቶች ጋር ለዚሁም ከሌሎች ኬንያዊ አትሌት ጋር ፉክክር ያደረገ ነበረ ያለምን ክብረ ወሰንም ደሞ በሱ ተይዞ የነበረውን ለማሻሻልም ደግሞ አቅሎ እንደነበረ ታውቋል። በዚህ ውድድር ላይ ኢትዮጵያዊ አትሌት ታደሰ ካሳዬ ሶስተኛ ሆኖ ተወዳድሯል። ታደሰ ካሳዬ የመጀመሪያውን ማራቶን ነው የተወዳደረው። ከዚህ በፊት የሚታወቀው በመሰናክል ነበረ። ለአሜሪካ ድምጽም በሰጠው አስተያየት ይሄን ውድድር በማሸነፉ ለወደፊትም ደግሞ ትልቅ ቦታ ለመድረስ እንደሚረዳው ተናግሯል። ያለምን ክብረ ወሰን ያሻሻለችው ትግስት አሰፋ፣ እንደዚሁም ደግሞ በወንዶች ውድድር ሶስተኛ የወጣው የታደሰ ካሳ አሰልጣኝ የሆነው ገመዶ ደደፎ ከአሜሪካ ድምፅ ጋር ባደረገው ቆይታ በጣም እንደተደሰተ እንደዚሁም ደግሞ ብዙ እንደለፋ አጋርቶናል። ይሄ ትልቅ ነገር ነው እስካሁን ሰርች ወደ ኢትዮጵያ ገፋ ያቅፍ በሴቶች እንግዲህ ያንን ማሳካታችን ዛሬ ትልቅ ነገር ትልቅ ደስታ። በጣም ለፍት ነበርብያ። ትግስትን እንዴት ትገልጻታለ? ትግስት በጣም አ አትሌታ ለስራው ቦታ መስጠት ስራውን የምታከብር ትልቅ አስተያየት ነው። ወደ በርሊን ስትመጡ ሪከርድ አሻሽላለን ብላችሁ እንደመጣችሁ ያልጸልኛል። ሰዓቱ ይሄን ያህል እንገባለን ብላችሁ ጠብቃችሁ ነበር? 213 በደንብ አርገን 213 አስበን ነበር፣ ግን አየሩ በጣም ጥሩ ነበር። ዛሬ አየሩ በጣም ጥሩ ስለሰጠ በዛ ኬዝ የተሻለ 11 ባሮት ትችላለች። እንግዲህ በኋላ ያላችሁ እቅድ ምንድን ነው? እንደ አሰልጣኝ በተለየ በአለም ሻምፒዮና በአለም አትሌት ሻምፒዮና ላይም አማኔ በሬሶ አንተን ተሰልጥናት እንደዚህ ወርቅ አምጥታለች እና የዓለምን ርቀት ለመስበር ጫፍ ደርሳ ነበረ ባሌንሽያ ላይ ባለፈው አመት። እስቲ ስለ ሱም ሁኔታ ስለ ወደፊት እቅዳችሁ ነበር ምንድነው? ወደፊት እቅዳችን የመጀመሪያው እቅዳችን የተሻለ ነገር ኦሎምፒኩ ላይ ለማድረግ ጥረት ማድረግ። አሁን ፍለፊታችን ብዙ ተፎካካሪዎች አሉ። ብዙ ተፎካካሪ ባለበት ኦሎምፒክ ላይ ለማሳተፍ ብዙ ስራ ማስራት አለብን። ብዙ ወደፊት ማጓዝ አለብን። ሌላ ደግሞ ያጣነው ሪከርድ ባሊቻ ላይ ያጣነው በፔስ ሜከር ችግር ቫሌንሻ ላይ ነበር ማሳካት የምንችለው የዓለም ሪከርድ ግን ፔስ እጦት የመጀመሪያውን ፓርት ማሄድ አልቻለችም። አሁን የሚቀጥለው የሚቀጥለውን ውድድር ላይ የተሻለ ነገር ለማድረግ የተሻለ ነገር ለማድረግ ጥረት እናደርጋለን እናሳካለን ብዬ አሁን አለው። ለኦሎምፒክ ዝግጅታችንን ከአሁኑ እንጀምራለን። የሚያቀርቡ ውጤት አብረ እናየዋለን። ይህ የበርሊን ማራቶን ከተመሰረተ 49 ዓመት ሆኖታል። በዚህ ረዥም እድሜ ውስጥ ብዙ ታሪኮች የተመዘገቡበት ናቸው። የዓለም ክብረ ወሰኖች የተሻሻሉበት፣ ኃይሌ ገብረሰላሴን ጨምሮ ብዙ አትሌቶች እዚህ መጥተው የዓለምን ክብረ ወሰን እንደዚሁም ደግሞ ፈጣን የራሳቸውን ሰዓት በማስመዝገብ የሄዱበት ነው። በዘንድሮውም ውድድር ላይ ከ48 ሺ በላይ ተሳታፊዎች የተሳተፉበትና ብዙ ሰዓቶች የተሻሻሉበት ናቸው። በተለይ ኢትዮጵያን አትሌቶች እዚህ መጥተው በማሻሻል ከትግስት አሰፋ ሪከርድ ከመስበር ውጭ ሌሎችም አትሌቶች እንደ ሰንበሬ ተፈሪ፣ ደራዲዳ፣ እነ ወርቅነሽ ሁሉም ተሳትፎ እዚህ ላይ የራሳቸውን ፐርሰናል ቤስ ወይም ደግሞ ፈጣን ሰዓታቸውን በማስመዝገብ ጨርሰዋል። ለአሜሪካ ድምፅ ለጠናገረው ዘገባ ኤቢሳ ነገሰ በርሊን ጀርመን። የተከበራቸው አድማጮች እንዲሁም ተመልካቾቻችን፣ እኛም ዝግጅቶቻችንን በዚሁ እናጠናቅቃለን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደናደሩ